የአሸባብ ታጣቂ ቡድን በደቡባዊ ሶማሊያ በሚገኝ የወታደራዊ ማሰልጠኛ ካምፕ በሰነዘረው ጥቃት የሟቾች ቁጥር ከ20 መብለጡን የጀርመን ዜና አገልግሎት ወታደራዊ ምንጮች ጠቅሶ ዘግቧል። በጥቃቱ በአፍሪካ ሰላም አስከባሪ ስር የሚገኙ ሶስት የኬንያ ወታደራዊ አሰልጣኞችን ጨምሮ ከ45 በላይ መቁሰላቸው ተዘግቧል። የፍተሻ ኬላዎችን ጥሶ ከገባው ቦምብ የጫነ መኪና ውስጥ የአጥፍቶ መጥፋት ጥቃት ፈጻሚው ረዳት ከፍንዳታው ቀደም ብሎ በመውጣቱ በቁጥጥር ስር ከዋለ በኋላ መገደሉን ወታደራዊ ምንጮች ለጀርመን ዜና አገልግሎት ተናግረዋል። የአሸባብ ታጣቂ ቡድን አናዱሉ በተሰኘው የሬዲዮ ጣቢያ አማካኝነት ለጥቃቱ ኃላፊነቱን ሲወስድ በጥቃቱ የተገደሉት ሰዎች አንድ መቶናቸው ናቸው ሲል አስታውቆ ነበር። ታጣቂ ቡድኑ በሞቃዲሹ ከተማ በፈጸመው ሌላ ያጥፍቶ መጥፋት ጥቃት ሰባት ሰዎች ሲገደሉ ስምንት መቁሰላቸውን በሶማሊያ የዶይቼ ቬለ ተባባሪ ዘጋቢ የሆነው መሐመድ ዑመር ሁሴን ይናገራል። የአሸባብ ታጣቂ ቡድን ቅዳሜ ከሰዓት በኋላ በሞቃዲሾ የፈጸመው ጥቃት ሻይ ቡና በመጠጣት ላይ በነበሩ ንጹሐን ዜጎች ላይ ያነጣጠረ ነው። በጥቃቱ ሰባት ሰዎች ወዲያውኑ ሲሞቱ፣ ስምንት ደግሞ ቆስሏል። የአሸባብ ታጣቂ ቡድን ከአፍሪቃ ህብረት ሰላም አስከባሪ ኃይል፣ የሶማሊያ መንግስት ወታደሮች፣ የኬንያና የኢትዮጵያ ወታደሮች ትብብር በተከፈተበት ጥቃት ይቆጣጠራቸው የነበሩ ከተሞችን ለመልቀቅ ተገዷል። የአሜሪካን ሰው አልባ አውሮፕላኖችን ጨምሮ ጠንካራ በሚባሉት የቀጠናው ሀገራትና አህጉራዊ ወታደሮች በታጣቂ ቡድኑ ላይ የተወሰዱት እርምጃዎች በሶማሊያ የተረጋጋ ማዕከላዊ መንግስት ለመመስረት ዋስትና አልሆኑም። የጸጥታ ተንታኞች አሸባብ ኢኮኖሚያዊ ጥቅም የሚያገኝባቸውንና የጦር መሳሪያና ታጣቂዎች የሚያስገባባቸውን ከተሞችና ወደቦች በማጣቱ የመዳከም ምልክት ቢያሳይም የጥቃት መንገዱን ወደ ደፈጣ ጥቃት በመቀየሩ አደገኛነቱ እንደሚያይል ያስጠነቅቃሉ። በሞቅድሹ የሚገኘው መሐመድ ሁሴን ዑመር የሶማሊያ መንግስት በስለላ ስራ ደካማ መሆን ለአሸባብ ጥቃት አመቺ ሁኔታ መፍጠሩን ይናገራል። በስለላው በኩል የአሸባብ ታጣቂ ቡድን ከሶማሊያ መንግስት የተሻለ ይመስላል። የሶማሊያ መንግስት እነዚህን አሰቃቂ ጥቃቶች ለማስቆም ያቅሙን ያህል እየሞከረ ነው። ሰዎች በሚበዙባቸው አካባቢዎችና በከተማዋ አውራ ጎዳናዎች ቁጥጥርና ፍተሻ ይካሄዳል። ይሁንና አሁንም ጥቃቶች እየተፈጸሙ ነው። ስለዚህ በስለላ ስራው በኩል የሶማሊያ መንግስት እጅጉን ደካማ ነው ማለት እንችላለን። የሶማሊያ መንግስት ኃይሎች ታጣቂ ቡድኑ በወታደራዊ ማሰልጠኛ ላይ ለፈጸመው ጥቃት ዛሬ በወሰዱት የአጸፋ እርምጃ 12 የአሸባብ ታጣቂዎች መገደላቸውን የጀርመን ዜና አገልግሎት ዘግቧል። በደቡብ ምዕራብ ሶማሊያ ጎዳሄ ከተማ ለሶስት ሰዓታት በዘለቀው የተኩስ ልውውጥ ሶስት የመንግስት ወታደሮች መቁሰላቸውን የዜና ወኪሉ ጨምሮ ዘግቧል። ከስድስት ዓመታት በላይ በአሸባብ ታጣቂ ቡድን ቁጥጥር ስር የቆየችው መንደር ነፃ ወታለች ተብሏል። የአሸባብ ታጣቂ ቡድን ከሶማሊያ ተሻግሮ ኬንያ ድረስ አሰቃቂ የሰርጎ ገብ ጥቃቶችን ፈጽሟል። የታጣቂ ቡድኑን ጥቃቶች ለማስቆም፣ ሶማሊያን ለማረጋጋት የሚሰሩት ምዕራባውያንና የቀጠናው ሀገራት የሚከተሉትን መንገድ ሊቀይሩ እንደሚገባ የጸጥታ ተንታኞች ይናገራሉ። የጎሳ ፖለቲካ በተጫናት ሶማሊያ ከአፍሪቃ ሰላም አስከባሪና ጎረቤት ሀገራት ይልቅ የመንግስት ኃይሎች በአገሪቱ መረጋጋትና የጸጥታ ሁኔታ ከፍ ያለ ድርሻ ሊኖራቸው እንደሚገባ የጸጥታ ተንታኞች ይናገራሉ።